The voice of a man ከአበርገሌ ጻግብዢና ከፊል ሰቆጣ አካባቢ ተፈናቅለው የመጡ ሰዎች ባረፉበት ወለህ መጠለያ ጣቢያ 1448 ተማሪዎች መደበኛ ትምህርታቸውን እየተከታተሉ ይገኛሉ። በመጠለያ ጣቢያው እንደ መማሪያ ክፍል የሚያገለግሉት ከዩኒሴፍ ተገኙ የተባሉ ድንኳኖች ናቸው። ህምጠኛ ተናጋሪው አረጋዊ ኃይሌ ከአበርገሌ በጦርነት ምክንያት ሕይወቱን ለማዳን እድሜ የተጫጫናቸው ወላጆቹ እንትቶ ወደ ሰቆጣ ከዚያም 30 ኪሎ ሜትር ርቀት በሚገኘው በወለህ መጠለያ ካምፔስ ከስምንተኛ ክፍል ትምህርታቸውን በመማር ላይ ካሉት ተፈናቃዮች አንዱ ነው። ትምህርቴን አቋርጬ በመኖሬ መማር ሲገባኝ ማወቅ የምችለውን ሳላገ ቀርቻለሁ። ብዙ ጎደሎ ችግር አለን። የምለው ከዚህ በፊት ከነበረው ዝም ብለን ከነበር ነው በጣም የተሻለ ነው እዚህ ትምህርት መጀመራችን። የወላጆቹን ደህንነት አለማወቁ ትምህርቱን በተረጋጋ መንፈስ ለመከታተል እንቅፋት እንደፈጠረበትም ይናገራል። ስጋት ስጋትን ያዝብና ጉር ማርካይ ነገ ምታ ያዝብና ኦሪንታ ስጋትን ያዝብ ወላጆቼ ያሉበት ላይ ምን እንደሆነ አላውቅም። እንደው በጣም ጭንቀት ላይና ስጋት ላይ ነው ያለ ነው። ምን ላይ እንዳሉ የምናረጋገዝበት መንገድም የለንም። እኛ መጀመሪያ ወጥተን እንደመጣን ብቻ ነው። ከዛ በኋላም ትምህርቱን ለመማር ተጀመረ ሲባልም ፍላጎት ስላለኝ ቆጣ ወደ ወለመጥቼ እየተማርኩ ነው ያለሁት። የወላጆቼ ደህንነት ግን አላውቅም። እንደውም እያሰጋኝ ነው የሚለው ሲፈናቀል ለብሶት ከመጣው አለባ ሰዓት ቀናት ተቆጥረው ከሚሰፈርለት ዱቄት ዱቄትና አልፎ አልፎ በትምህርት ቤት ከሚሰጠው ብስኩት በቀር የምግብ እጥረት እንዳለባቸው ጠቁሞ በጎ አድራጊዎች የተራዶ እጃቸውን እንዲሰነዝሩ ጠይቋል። ከዩኒሴፍ በተገኘው ድንኳን ውስጥ ወለል ላይ ተቀምጠው ትምህርታቸውን ለመከታተል ቢሞክሩም ከአካባቢው በረሃማነት ጋር ተያይዞ በአንድ ድንኳን ውስጥ ተማሪዎች ተጨናንቀው ስለሚማሩ ለተላላፊ በሽታና ለሌሎች የጤና ችግር እንዳይጋለጡ ስጋት መኖሩን ከአካባቢዎቹ የሚወጡ መረጃዎች ያመለክታሉ። አንዳንዶቹም ጥላ ስርና ዳስ ጥለው የሚማሩ መኖራቸውን የተፈናቃይ ተማሪዎች ጉዳይ አስተባባሪው አመልክተዋል። በመምሪያው የተፈናቃይ ተማሪዎቹን ጉዳይ የሚከታተለው ዘርፍ አስተባባሪ ብርሃኑ ፋንታዬ በጦርነቱ ምክንያት ከሰኔ 2013 ዓ ም ጀምሮ በ95 የትምህርት ተቋማት ውስጥ ይማሩና ያስተምሩ የነበሩ በርካታ ሰዎች መፈናቀላቸውን ገልጸዋል። ተፈናቃይ ተማሪዎችና መምህራን ባሉበት እንዲታገዙና የመማር ማስተማሩ ሂደት እንዲቀጥል ከተደረገ ሁለት ወራት ማለፋቸውን የሚገልጹት አስተባባሪው በተለይ ህጻናት ተማሪዎችን ወደ ትምህርታቸው በመመለስ ከደረሰባቸው እንቀት ለማውጣት የተጀመረው ጥረት አንጻራዊ ስኬት አለው ባይ ናቸው። አቶ ብርሃኑ ትምህርቱ በሶስት መጠለያ ጣቢያዎች ለሚገኙ ተፈናቃዮች ይሰጣል ነው የተባለው። ይሁን እንጂ እንደ አስተባባሪው አምና ትምህርታቸውን ይከታተሉ ከነበሩት ውስጥ ዘንድሮ መቀጠል የቻሉት አስራ ሰባት በመቶ ብቻ ናቸው። ሁለት ሺ አስራ ሶስት ዝቋላ፣ በአብርገሌ፣ በጻግብጂ ማስከተማ፣ በዚሁም በሰቆጣ ወረዳ ጥቅል ወደ ሀያ አንድ ሺ አንድ መቶ ሰማኒያ አምስት ተማሪዎች ሲማሩ ነበሩ። አሁን ሁለት ሺ አስራ አራት ላይ ከጥር ወር ጀምሮ በየመጠለያው ምዝገባ ጀምረናል። በሶስት መጠለያዎች ነው ምዝገባ የጀመርነው በዝቋላ እና በሰቆጣ ከተማ እንዲሁም በወለ መጠለያ ላይ ወደ አራት ሺ ሶስት መቶ ዘጠና ሰባት ተማሪዎች መመዝገብ ተችሏል። ሶስት ሺ ስድስት መቶ ሶስት ተማሪዎች ከየካቲት ሀያ አንድ ጀምሮ በየመጠለያው ትምህርት እየሰጠን ነው ትምህርቱን ለማስቀጠል መሞከሩ አበረታች ጅምር ቢሆንም ለተማሪዎቹና ለትምህርት ባለሙያዎቹ የሚያስፈልጉ ግብአቶች አለመሟላታቸው እንቅስቃሴው ላይ ተጽዕኖ ማሳረፉን ዘርዝረዋል። የተማሪዎች ምገባ በቂ ሆኖ አለመገኘት አንዱ የመማር ማስተማሩ እንቅፋት ሆኗል። የጽህፈት መሳሪያዎች፣ ደብተር፣ እስክርቢቶ፣ እርሳስ አንድ ተማሪ ሊይዝ የሚገባቸው በሙሉ እስካሁን የደረሰ አስር ሺ አራት መቶ ሰባ አንድ ደብተሮች ነው የመጡልን። እነዛ ወደ አምስት መቶ ተማሪ ነው ስጠናቸው ለአምስት መቶ ተማሪ በቂ አይደለም። ምክንያቱም አንድ ተማሪ አስር ደፍተር ነው መያዝ ያለበት። እኛ ግን አንድ እስከ አራት ላሉት ሶስት ሶስት ደፍተር፣ አምስት እስከ ስምንት ላሉት አምስት አምስት ደፍተር፣ ዘጠኝ እስከ አስራ ሁለት ላሉት ስድስት ስድስት ደፍተር ነው ያደረስነው። ለአምስት መቶ ተማሪ ብቻ ነው ይሄ ደፍተር የደረሰው። ቀሪዎቹ በምን ይማራሉ? ቀሪዎቹ ማህበረሰቡ ምኑን የደገፋቸው አንዳንድ ደፍተሮች ለማድረስ ሞክረናል። ከዚህ በተጨማሪ የግል ንጽህና መጠበቂያ ግብአቶች፣ የአልባሳትና መሰል ቁሳቁሶች እጥረት መከሰቱን አክሎ አብራርተዋል። ለሴቶች ንጽህና ማ ማስጠበቂያ ሞዴል ስፓንት፣ እንደዚሁ ፍራሽ፣ ብርድ ልብስ፣ ለጥናትም የሆን ሶላር፣ የመማሪያ ክላስ ድንኳን እጥረት እና ሌሎችም ተማሪዎቹን ሊያዝናኑ እና ወደ አእምሯቸው ሊመልሱ የሚችሉ የተማሪዎች መዝናኛ የሚሆኑ እነ መረብ ኳስ፣ ሌሎችም ግብአቶች፣ የእግር ኳስ፣ ቴብል ቴንስ፣ ወይም ደግሞ ሚኒ ሚዲያ የምንለውን በሙሉ ቁሳቁስ እጥረት በመኖሩ በዚህ መልኩ ነው እንግዲህ እኛ የመማር ማስተማሩን እያከናወን ያለ ነው። የትምህርት ይዘት ምጠና በማድረግ ተማሪዎቹ በሚቀሯቸው ሶስት ወራት ከግማ ጊዜያት ውስጥ የአመቱን ትምህርት ያጠናቅቃሉ ነው የሚሉት አቶ ብርሃኑ። በወለህ መጠለያ ጣቢያ ውስጥ በሱፐርቫይዘርነት የሚያገለግሉት አስመላሽ ህሉፍም የችግሩን ውስብስብነት ገልጸዋል። በመጀመሪያ ቢያንስ ከሁለት መቶም ከሶስት መቶም ተማሪ በላይ ሁሉ ስናስይዝበት ነበረ። አሁንም ቢያንስ አንዳንድ ሴክሽኖች በተለይ ህጻናት አካባቢ ላይ ከፍተኛ ሙቀት ያለበት ስለሆነ አካባቢው ህጻናት መታፈን እንትን እንዳይደረግ አንድ ላይ በማድረግ ሌላውን ትላልቆቹ አምስትና ስድስት ሰባት ስምንቶችን ደግሞ እንዲሁ ያለውን ቁጥር ሁሉ አንድ ላይ በማጨናነቅ ነው ያለ ነው በጣም ሙቀት ሲሆን፣ ለምሳሌ ለኦክላስ የሚባሉ አሉ ቅድመ አንደኛ ደረጃ ተብሎ የሚጠቀሱ በአሁኑ አደራጀት ማለት ነው። እነዚህን ቢያንስ ከሁለት ሰዓት አካባቢ እናስገባና ከዛ ወዲያው በሶስት ሰዓት ስለሚሞት ውጭ አውጥተን አንዳንዴ የተወሰነ እንትን ሰጥተን ወዲያው ነው የምንልካቸው። እነሱን ከላክን በኋላ ሌላውን ደግሞ የእነሱን ክላስ እየሸፈን የማስተማር ስራ ነው እየተጠቀምንበት ያለ ነው ዘዴ። በዚህ ሁኔታ ትምህርታቸውን የሚከታተሉት ተማሪዎች በተለይ በብሔራዊ ፈተና ውጤታማነታቸው ላይ ተጽዕኖ ሊያሳድር ይችላል ከሚሉት ውስጥ አንዱ ተማሪ አረጋይ ነው። መጽሐፍ ጆን መጽሐፍ ዘጥራ ዘፋን ስካት ችግር ተቦር ቢያንስ መጽሐፍ ደብተርና እስክርቢቶ ባለመሟላቱ ወይም ባለመኖሩ ሌሎች ጋ አሁን ሚኒስትሪ ተፈታኝ ነኝ እንቸገራለን እነሱ ጋር ለመወዳደር ነው የሚለው አቶ አስመላሽ። ተፈናቃይ ተማሪዎች ተደራራቢ ችግር ማስተናገዳቸውን ጠቁመው ይህም በተወዳዳሪነታቸው ላይ ተጽዕኖ ሊያስከትል እንደሚችልባቸውም ተናግረዋል። መጀመሪያ አካባቢ በኮረና ተማሪዎች በሳይማሩ ቀርተዋል። በአመቱ ደግሞ አምና ከመጋቢት ጀምሮ አካባቢ በተለይ እኛ አካባቢ ትምህርት ተቋርጧል። ጦርነቱ እንኳ ቀደም ብሎ ቢጀመርም እስከ መጋቢት አካባቢ ከሞላ ጎደል ትምህርት ሲሰጥበት ነበር። በእነዚህ ወረዳዎች ከመጋቢት ዘጠኝ እና አስር በኋላ ግን ትምህርቱ በሙሉ ተቋርጧል። ስለዚህ ኦልሬዲ ሶስት ዓመት እነዚህ ተማሪዎች አልተማሩም ሊባል የሚችል ነው ያለው። በዚህ ጉዳይ ለአስተያየት የሰጡት አቶ ብርሃኖ ብሔራዊ ፈተና የሚወስዱ ተማሪዎች ፈተና እንዲወስዱ የማዘጋጀት ስራ እየሰሩ ቢሆንም የመፈተናቸውን ውሳኔ ከሚመለከተው የፌዴራል አካል ምላሽ እየጠበቁ መሆናቸውን ጠቁመዋል። በተለያዩ ሚዲያዎች ሲተላለፍ ነበር። የሀገራዊ ቀውሱ ከፈተናና ምዘና ኤጀንሲ ጋር ተያይዞ እኛም ወደ ፈተና ይቀርባሉ ብለን ቅድመ ዝግጅት እያደረግን እንገኛለን። ምላሽ ገና አልተሰጠም። ይፈተናሉ አይፈተኑም የሚለው ገና ምላሽ አልተቀመጠለትም። ስምንተኛ ክፍል መቶ ስልሳ ዘጠኝ ተማሪዎች አሉ። አስራ ሁለተኛ ክፍል ሁለት መቶ ሀያ አንድ ተማሪዎች አሉ። ከጦርነቱ በፊት በአበርገሌ ወረዳ አድዘን ላይ ትምህርት ቤት ውስጥ ሲያስተምሩ የነበሩት መምህር በላይ አረፈ ጦርነቱ ሲቀሰቀስ ከሁለት ቀናት በላይ የእግር መንገድ አድርገው ሰቆጣ ከተማ መግባታቸውንና የመማር ማስተማር ሂደቱ ሲጀመር በሙያቸው ለማገልገል ወደ ወለህ መጠለያ ጣቢያ ከመጡ ወራት ማለፋቸውን ይናገራሉ። ተለያይተን የነበርነው ተማሪዎችን እዚህ ስናገኝ እኛ በጣም በታላቅ ደስታ ነው የተቀበልነው። ተማሪዎችን አይዟችሁ እያልን መንግስት ያመጣውንም እኛም የተቻለውን ነገር በጉልበትም ሆነ በእውቀትም የትኛውንም እያካፈል እንገኛለን። በብሔረሰብ ዞኖ የሚገኘው ወረዳ ጨምሮ አሁንም በህወሃት ኃይሎች ቁጥጥር ስር ያሉ አካባቢዎች መኖራቸው ይነገራል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።